Voice of America ከቤንሻንጉል ጉምዝ ክልልና ከኦሮሚያ ክልል ተፈናቅለው ባህር ዳር ከተማ በጊዜያዊ መጠለያ ጣቢያ ውስጥ ያሉ ተፈናቃዮች በአስከፊ ችግር ላይ እንደሚገኙ ገልጸዋል። ባለፈው ግንቦት ወር ላይ ነበር ተፈናቃዮቹ ወደ ባህርዳር ከተማ የሄዱት። ወዲያውም ወደ የመጡበት ቀዬ እንዲመለሱ በተደረገው ጥረት ተፈናቃዮቹ ባለመስማማታቸው ቤተ ክርስቲያን ውስጥ ተጠልለው መቆየታቸው ይታወሳል። ከተፈናቃዮቹ መካከል ጥቂቶቹ ወደ የመጡበት ቀዬ ተመልሰው ነበር። ነገር ግን የተወሰኑት አሁንም ባህር ዳር ተመልሰው መጠለያ ጣቢያና ከዘመድ ጋር ተጠግተው እንዳሉ አረጋግጠናል ብላለች። አስቴር ምስጋናው ሰፋ ያለ ዘገባ ከባህር ዳር ልካለች። በባህር ዳር ከተማ በተለምዶ አባይ ማዶ እየተባለ በሚጠራው አካባቢ ነው ከቤንሻንጉል ጉሙዝና ከኦሮሚያ ክልል ተፈናቅለው የመጡ ቁጥራቸው ከአምስት መቶ በላይ የሚሆኑ ተፈናቃዮች የሚኖሩት ከባለፈው ግንቦት ወር ጀምሮ። መጠለያ ጣቢያው ሁለት ሲሆን አንዱ የመማሪያ ትምህርት ቤት ሁለተኛው ደግሞ ድንኳን ውስጥ ነው። በተለይ ድንኳን ውስጥ ተጠልለው ያሉት ተፈናቃዮች በከፋ ችግር ላይ እንደወደቁ አስታውያለው። ወጣት መሀሌት እርገትና ሌሎች ተፈናቃዮችን ስለኖሯቸው ጠየኳቸው። ያለንበት ቦታ ትልቅ ድንኳን የሚታይ ትልቅ ድንኳን አንድ ውስጥ ሶስት መቶ ህዝብ ነው የሚይዝ ሶስት መቶ ህዝብ ነው ያለበት። በሰባቱ በትናንሽ ድንኳኖች ደግሞ ሰባ ሁለት ህዝብ ነው ያለ። እዚህ ሶስት መቶ ህዝብ አንድ ድንኳን ውስጥ ተቀምጦ እያለ ተባይ ተፈጥሮ፣ ይሄ ተባይ በጣም እኛን ሌላ አስጊ ቦታ ላይ የተስቦ በሽታ ሌላ በሽታ ይመጣብናል እያለ በጣም ስጋት እየፈጠረብን ስለሆነ እኛ በጣም አስጊ ላይ ነው ያለ ነው ብዬ ነው የምገልጸው። እዚህ ከመጣሽ ምን ያህል ጊዜ ግንኙነት አስራ ሦስት ነው የገባን እዚህ ። እና እንዴት ነው ኑሮ ተመችቶሻል? ምን ይመቻል ደግሞ እዚህ ምንም ይመቸናል። ሽሮ ይሄ ነው። ልጆቻችን እየታመሙ ነው። ልጅ የራሱ ታሟቂም ቤት ሰገራ ታላመጣ ነው ጭን ብቻ ጣውቶ አልወጣው አልወሰድኩትም። ህጻናት ጠዋት ሽሮ፣ ማታ ሽሮ፣ ቀን ሽሮ ነው የሚበሉ እንደ አዋቂው ማንም ምግብ እንኳን እንደ ሌላ ነገር ወይም ዳቦ ወይም እንዲ አይበሉም። ምን በላው ከምግቡማ አንጻር ስንታከም እናንተ መድኃኒቱን እየሰጠናችሁ ነው ግን ከምትበሉት ምግብ ጋራ መድኃኒቱ አልህ አድላችሁ ብሎ ነው እንጂ መድኃኒቱን እኛ እየሰጠናችሁ ነው እያሉ ነው። ግን አንዳንድ ያለ መማርና ያለ አማወቅ ሰዎች ደግሞ የሰጣችሁን መድኃኒት አላዳነንም። ከምግቡ ጋር ስለማያደላቸው ከጤና እንትኖች ጋርም ራሱ ግጭት እየፈጠረብን ያለ እያከሙንም አላከማቸውንም እያለ እኛም እነሱም እንኮን ናቸው ምግቡና መድኃኒቱ እኩል አለልን እያለ ስለሆነ ነው። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ አማረ ኃይሉ ተፈናቃዮቹ ያሉበት ችግር የከፋ እንደሆነ አልካዱ። መፈናቀል ሲኖር ምቾት ሊኖር አይችልም። ቤት ጥለሽ ነው የምትመጪው። ንብረትሽ ናጠሽ ነው የምትመጪው። ቤተሰብም በተለያየ መንገድ ሊላይ የሚችልበት ላለ እና ከኛ አኳያ በቀን ሶስት ጊዜ ምግብ እናቀርባለን። አልፎ አልፎ ለህጻናትም ብስኩት አልፎ አልፎ እንዲሁ ሳሙናም፣ ብርድ ልብስም ለማቅረብ ጥረት አድርገናል። ከዛ ባሻገር ያው የመጠለያ ሸራ ድርግተን እዛ እንዲቆዩ ነው ለማድረግ እየሞከርን ያለ ነው። አሁን ስቃይ ላይ ነን፣ አልተመቼንም እንደሚሉት ያው ከነበረው ኑሯቸው ራሳቸውን የሚያስተዳድሩም ከመሆናቸው ጋር ተያይዞ ይሄ ይመቻቸዋል ብሎ መቼም ማንም ስል ያስብ አይችልም። በቀን ሶስት ጊዜ አውሽሮ ነው የምናቀርበው። ኮንትራክት ወስደንና በቀን እስከ 28 30 ሺህ ብር ነው የምናወጣው። ተፈናቃዮቹ ወደ መጡበት ቀይ እንዲመለሱ መንግስት በተደጋጋሚ ጥያቄ እንዳቀረበላቸው ነገሩኝ። ታዲያ ለምን አትሄዱም አልኳቸው። በቃ ሂዱ የሚባለው ወደፊትም አይመቸንም። ወደዚያ ነው የምትሄዱ ከተባለ እስከ መቼም ተቀምጠን እዚህ ተደሳቁልን፣ እዛ አንሄድም። ያንድ ሰው ልጅ ወይንን ያንድ ደጋዳ ሞት ወይንን በዚህ ያበቃል። ግን አንቺ መመለስ ትፈልጊያለሽ? አሁን እኔ አልመለስም። ምንም ወደዚያ የምመለሰው ነገር የለኝም። ወንድሞቼን በሸራ ጠቅልዬ ቀብሬ ነው የመጣው። አልሄድም። እንግዲህ አባቴን ቀብሬበት የመጣው ወንድሞቼን ቀብሬበት የመጣው ነው። ወደዚያ አልሄድም። የተፈናቃዮቹን ፍላጎት ለአቶ አማረ ገልጭ ላቸው ነበር። ለሁሉ ተፈናቃይ ያማራ አማራ ክልል ተፈናቅሎ የሚመጣ ሰው ደግሞ መሬት ሰጥቶ ክልሉ ፍጹም አይችልም። የማይችልበት ምክንያት አንደኛ መሬት የለም፣ ሁለተኛ ከክልሉ ውጭ የሚኖር በጣም በርካታ ሰው ነው ያለው። የተወሰናል አልተመቸኝም ብሎ ወይ ደግሞ የሆነ ችግር ሲደርስበት በሙሉ ይመጣል። መሬት አምጥላል ለሁሉም ሰው መሬት ከሆነ መብቱ የሁሉም ሰው ስለሆነ እና ክልሉ ከሚሸከመው አቅም በላይ ነው። ተፈናቃዮቹ ቀድሞ ወደ ነበሩበት ሄደው ለመኖር ጸጥታው አስተማማኝ አይደለም። ኑሮንም ሀ ብሎ መጀመር ይከብዳል እያሉኝ ነው። ያው በባለፈው ያው ቤንሻንጉል ጉሙዝ ህጀ ነበረ። ያው ካሳ ድንገት የልጆች ማሳደግ ያለብዬ ህጀ ደግሞ አንድ ነገር የተፈጸመልኝ ነገር የለም። ስለዚህ ወ ምንም ነገር የለም የተደረገልኝ ምንም የልጆች ሶስት ቤተሰብ እጄ አንድ መፍትሄ የተሰጠ የለም። ስለዚህ ወደዚህ ወደ አማራ ክልል ደግሞ ተመልሼ የልጆች ማሳደጊያ ካሳ እንዲሰጥ ማሳደጊያ ማለት ነው። ለዚህ ደግሞ አንድ ነገር የተባለ የለም። ምን ያህል ጊዜ ቆይተሽ መጣሽ? ያው ሰሞኑን ሶስት ሰንበት ነው ያድፍ እንጂ ከመጀመሪያ እንደሞተ ፈርቼ ወደዚህ ወጥቼ የተወሰነ ቀን ቆይቼ የው እዚያ ቤት እየተሻራልሽ ነው ምናምን ሲሉ ሄጄ ነበር። ምንም አልተሳቀም። በቃ እንደ ድሮ ነው ሰላም አልተፈጠረም። በቃ የተቃጠሉ ቤቶች እንደሚሰሩ መንግስት ጎጆ ማቋቋሚያ እንደሚሰጠን እርሻውን ቢቻል አልበረገዘን እንዳይቻል ደግሞ መኪና ወቅቱ ሳይሄድባችሁ አዝምራችሁ እንድትከርሙ ኮንትራት አስር መኪና ለጊዜው ብለው አባይም ራሱ ያለውን ነገር ሲሉ ለኛ እውነት መስለን አድርሰውን በዱ አራተኛ ቀኑ አዝሮ ተመለሰው። አባይም እንደው እርቅ ቢኖርስ ሄደ መስራት ትፈልጋለህ? ሰላም ቢፈጠር አይኔ ምንም ነገር እኔ ምንም ያን ቦታ ላይ እኔ እንትን ማለት አልፈልግም፣ ግን የእርሁትም ቤቴን ለቀበሌ ገቢ ይሆናል ምናምን ሲሉኝ ከአንድ ቦታ ሁለት ቦታ ሶስት ቦታ አለኝ ብሰራውም እዚያው ጀውላ ስለመጣሁ ለበይ በንብረቴ ማልኮራበት ሆነ በቤቴ አላዝበት ሆነ ምን አርጋለሁ እኔ በአገሬ ላይ መኖር እፈልጋለሁ ላለው ነገር መጠለያም ሆነ ቦታ አግኝቼ በአገሬ ላይ ነኝ ቀን ስራ ሰርቼ መኖር እፈልጋለሁ እንጂ ወደዚያ ምንም ነገር ምንም ውስጤም ላሳምነው ብሎ ውስጤም ማለት ነው የክልሉ መንግስት ጊዜያዊ መፍትሄ ነው ብሎ ካስቀመጣቸው ነገሮች ውስጥ ወደ ዘመዶቻቸው ማስጠጋት ነው ይላል አቶ አማረ አሁን ወደዚያ ለመመለስ መለስ ስጋቱ ካለ ነፃ ወደሆነው አካባቢ እነዚህ ደጋ ደግሞ ተሰቀላ፣ ቋሪት፣ አልፎ አልፎ ደንበጫ፣ እነዚህ አካባቢዎች ናቸው። ጎጃም፣ ምዕራብ ጎጃም አብዛኛው የተወሰኑ ስራ ጎጃምም አሉ። እና ይሄን ውሳኔ ነገር ነበር ዛሬ ሰብስበናችሁ ናቸው ቦታ እነዚህ ቦታዎች አመቻቸው፣ አመቻቸው። አሁን ምንድን ነው የሚሆነው? ቦታ ማመቻቸት አይደለም። አሁን ሰሜን ወሎም ያለው ልምድ ሰዎቹ መጡ፣ ወደ ቤተሰቦቻቸው ገቡ። ሳጎት ሊሆን ይችላል። አባት እናት የሌለው ከሆነ ያደገበት ሰፈር አለ ማንም ቢሆን እዛ ቦታ ላይ ሄዶ ለጊዜው ተፈናቃይም ስለሆነ ሰውም እርስ በእርሱ የሚረዳዳ ስለሆነ የተወሰነ ጊዜ የሚቆይበትና ቀለብ ግን እኛ የምናቀርብበት ሁኔታ ይፈጠር ነው እንጂ አሁን የተዘጋጀ ነገር ኑሮ ኑሮ ቤት ተሰርቶላችሁ አይነት ነገር ሊሆን አይችልም። እሱም አይደለም የተባለው። ዘላቂው የሚሆነው ምንድነው ስምምነት ነው። እዚህ ሀገር ላይ እንግዲህ መምጣት ያለበት ማንም ሰው የትም ቦታ ሄዶ ሰርቶ የመኖር መብቱ እንዲጠበቅ ማድረግ ነው። ሁኔታው ሲረጋጋ ሰው ወደ ቀልቡ ተመልሶ ያማራ ነው ይሄ ጉሙዝ ነው ይሄ ኦሮሞ ነው የትግሬ ነው ተብሎ እርስ በርስ የሚደረገው ነገር እየረገበ ይሄዳል። አሁን ያለው የመደመር የጥላቻን የማስወገድ ፍቅርን የማዳበር እንቅስቃሴ በሀገሪቱ ላይ ትልቅ ለውጥ ያመጣል የሚል ተስፋ ነው ያለው። ሁለተኛ ኮሚቴ መንግስት አቋቁሞ ከአካባቢው ጋር የድርጅት ተወካዮችን ባሉበት የመንግስት አካላት ያሉበት ንግግር እየተደረገ ሰላም ወደ ሆነ አካባቢ ሰው ተንት ብሎ ከዛ ጥበቃ የሚደረግበት ሰው ጥቃት እንዳይደርስበት የማድረግ አቅጣጫዎቹ ተከትሎ ክልሉ እየሰራ ነው ያለው። በክልሉ ባህር ዳርን ያሉትን ጨምሮ በሰሜን ወሎ ከሶስት ሺህ በላይ በመጠለያ ጣቢያ ውስጥ ከዘመዶቻቸው ተጠግተው እርዳታ እያገኙ ተፈናቃዮች እንዳሉ ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር።